ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል። የደንገረመው መሰናዶውን በመምራት ኤልያስ አሰማረ፣ በቀነበሩ ጽዮን ግርማ በአርትዖቱ ከአሁን ሰዓት ጀምሮ አብረናቸው እንቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በዳላስ ከተማ የተወለደችውና ከአራት ዓመታት በፊት በ15 ዓመቷ በካንሰር ሕይወቷ ያለፈው ገሊላ መኮንን በሕይወት እያለች ከ10 አመቷ አንስቶ ልጆችም መርዳት ይችላሉ በሚል ራዕይ ከሁለት ጓደኞች ጋር በመሆን ኢትዮጵያ ላሉ ልጆች እርዳታን ስትልክ ነበር። ይህንን የምታደርገውም እርሷና ጓደኞቿ ለልደታቸው እንዲሁም ደግሞ ለገና በዓል ከሚሰጣቸው ስጦታ በማጠራቀም ነው። ገሊላ ህይወቷ ካለፈ በኋላ ቤተሰቦቿ የበጎ አድራጎት ድርጅት በስሟ አቋቁሞ ከአካባቢው ማህበረሰብ ጋር በመሰባሰብ አንድመቶ ሃያ የሚሆኑ ቤተሰቦችን ኢትዮጵያ የሚገኙ ልጆችን በመርዳት ላይ ይገኛሉ። በዚህ ዙሪያ የተጠናቀረውን ዘገባ ያሰናዳው በፍቃዱ መውረዳ ነው። እንደዛ እናልፋለን። በዩናይትድ ስቴትስ ግዛት በዳላስ ከተማ ተወልዳ ያደገችው ገሊላ መኮንን ከቤተሰቦቿ ጋር ወደ ወላጆቿ ሀገር ኢትዮጵያ የሄደችው የአስር ዓመት ጉብል ሳለች ነበረ። ኢትዮጵያ በነበረችበት ወቅት አንድ በህይወቷ ውስጥ ትልቅ ጥያቄ ያኖረ ነገር ተመለከተች። አባቷ አቶ መኮንን ኃይለ መስቀል ገሊላ በኢትዮጵያ ጉዞዋ ስለ ገጠማት ነገር እንዲህ ይላሉ። ከእናቷ ጋር እና ከቤተሰብ ጋር ወደ ጻድቃኔ ማርያምና አርሴማ የሚባሉ ቤተክርስቲያኖች ለጸበል ሄዱ። ከመንገድ ከእንትን ወርዶ በግሪክ የሚካሄድበት መንገድ አለ። ያንን ሲሄዱ ነው ገሊላ ትምህርት ቤት ልጆች ወደ ትምህርት ቤት በባዶ እግራቸው የተቀዳደደ ጫማ፣ ልብስ ለብሰው የደብተር መያዣ ወይም ደግሞ ቦርሳ የሌላቸው እና መሆኑን ያየችው። በዛ እግረ መንገዷ አንስቴር ትምህርት ቤት የተባለውንም ትምህርት ቤት አይታ እና ያንን ካየች በኋላ ልትቀበል አልቻለች። ከዛ ከተመለሰች በኋላ ብዙ ጊዜ ስለ እነሱ ነው የምታወራው። እነሱን ለመርዳት ነበር ሀሳቧ። ሁል ጊዜ ስትናገር የነበረው አድጌ ኮሌጅ ከጨረስኩ በኋላ የመጀመሪያ ስራ የሚሆነው ይህንን ነው አድርገውትል ነበር። ጋሊላ ሁኔታውን ከተመለከተች በኋላ ጥያቄና ህልሚዛ ወደ አሜሪካ ተመለሰች። ራሷን የጠየቀችው ልጆች ልጆችን መርዳት ይችላሉ ብላ ነበረ። ያገኘችውን ምላሽ አዎ ይችላሉ የሚል ነው። ከዚያም ልጆችን መርዳት ይችላሉ ወይም ኪድስ ካን ሄልፕ ቱ የሚል ራዕይ ይዛ እህቷንና ሁለት ጓደኞቿን አሳመነች። ለልደታቸውና ለገና በዓል የሚሰጣቸውን ስጦታ ለዚሁ በጎ ተግባር ለማዋል ተስማምተው በ2018 የገና በዓል ባገኙት የ300 ዶላር ስጦታ መነሻነት የገሊላ ህልም ይሁን ሊሆን ጀመረ። ገሊላ በእህቷና በሁለት ጓደኞቿ ብቻ ሳትወሰን ህልሟን ወደ ትምህርት ቤት ጓደኞቿም አደረሰች። በምናቧ የመሰረተችውን ድርጅት ኪድስ ካን ህልፕቱ ለማስተዋወቅና በእግሩ ለማቆም እየተጋጭ ሳለ ያልተጠበቀ ነገር ተፈጠረ። ገሊላ ድንገት ታመመች። ካንሰር መሆኑ ታወቀ። ከዛ በኋላ ሆስፒታል እያለች በአጋጣሚ የሜከዊሽ የሚባል ኦርጋናይዜሽን መጥተው ግን መጥተው አሸንፈሻል፣ የደረ ዊን አርገሻል፣ ና የምትፈልጊው ቦታ መሄድ ትችላለሽ። አለምን የትኛውም ቦታ ሄደሽ መጎብኘት ከነ ቤተሰቦች ሽ ትችላለሽ። እዚህም ታዋቂውም ፕሬዚዳንቱንም ጭምር ታዋቂ ሰዎችን ማግኘት ብትፈልጊ ማንኛውንም ነገር ዊሽሽን ማድረግ ትችላለሽና ንገሪን ብለዋት ጠየቋት። ሜክ ዊሽ ወይም ቼርተመኝ የተሰኘው በጎ አድራጊ ድርጅት ልክ እንደ ገሊላ በጠና ታመው የመዳን ተስፋ የሌላቸውን ልጆች ሕይወታቸው ከማለፉ በፊት ወደ ፈለጉበት ቦታ ሄደው እንዲደሰቱ የገንዘብ ሽልማት ይሰጣቸዋል። ገሊላም ከነዚህ ልጆች አንዷ ሆኗ ተመረጠች። ገንዘቡን ግን ልትዝናናበት አልፈለገችም። እኔ አሁን አንደኛ ታምም ያለው አልጋ ላይ ነው ያለሁት ብሄድም ብዙ ማስቸገር ነው የሚሆነው። ነገር ግን እኔ በአእምሮ ያሉ ልጆች አሉ። ከጓደኞች ጋር የጀመርኩት ኦርጋናይዜሽን አለ። ገና ህጋዊ ማላደረግ ነው ገና እንደጀመር ነው ነው ያለው ነው እና እሱን ህጋዊ አድርጎልኝ ይሄንን ፈንድ ወደዛ አዙሩልኝ የሚል ጥያቄ ጠየቀቻቸው። ገሊላ የታመመችው በጥቂት ሰዎች ላይ ብቻ የሚከሰትና ክሊርሴድ ሳርኮማ በመባል የሚታወቅ በእጅና በእግር አልፎ አልፎም በሆድና በጭንቅላት ውስጥ ያሉ ለስላሳ የሰውነት ክፍሎችን የሚያጠቃም ለመርዛማ ኬሚካሎች ከመጋለጥ የሚመጣ የካንሰር አይነት ነበረ። ለወራት በሕክምና ስትታገዝ የቆየችው ገሊላ እንደ አውሮፓ አቆጣጠር ማርች ወይም መጋቢት ስድስት ሁለት ሺ ሀያ የህልማን እውንነት አደራ ሰጥታ በተወለደች በአስራ አምስት ዓመቷ አረፈች። ከእልፈቷ በኋላ አደራዋን ይሁን ለማድረግ ወላጆቿና ወዳጅ ዘመዶቿ ገሊላ በፈጠረችው ኪድስ ካን ሄልፕቱ ልጆችም መርዳት ይችላሉ በሚለው ሀሳብ ስር ተሰባስበው ቦርድ መስርተው እርዳታ ማሰባሰብና ስልት መንደፍ ጀመሩ። ለመጀመሪያ ጊዜም ለሀያ ልጆች የሚዳረስ ድጋፍ ወደ ኢትዮጵያ፣ ገሊላ በቁጭት በተነሳችበት ቦታ ለሚገኙት ልጆች ተወሰደ። እንግዲህ ስሜ በቤት ጌታቸው ይባላለው በዋይሊ ሲቲ በምትባል ከተማ ውስጥ ነው የምኖረው፣ እና በገሊላ ኪድስ ክን ሄልፕቱ ቦርድ ሜምበር ነኝ። ያው እንግዲህ ቀድሞ አቶ መኮንን እንደገለጹት የምናደርገው ልጅ ኪድስ ክን ሄልፕቱ ያው ልጅ ልጅን እንዲረዳ ነው እና እዚህ አሁን እኛ እየሰራ ያለ ነው ልጆቹን ኮንቪንስ በማድረግ እንዴት አድርገው ልጆቹን እንደሚረዱ የልጆቹን ሁኔታ በማስረዳት ፎቶዎች ምናምኖች ይዘን መተናል። እሱን እያሳየ ናቸው ልጆቹ ቤታቸው ያጠራቀሙትን ብር እንግዲህ፣ እስካሁን አንድ ልጅ ስፖንሰር ለማድረግ አንድ መቶ ሀያ ብር ዶላር ነው የሚፈለገው እና እነሱ አመቱ ሙሉ ትንሽ ትንሽ ባንክ ሰጥተናቸዋል ለልጆቹ ሳንቲም የሚሆን ያገኙትን እየከተቱ፣ አሁን ባለፈው መቶ ሀያ ብር ይዘው መጡ ከዛች ባንክ ውስጥ በግላቸው እና ልጆቹ እንትኑ ልባቸው ገብተዋል። በቃ ሊረዱ ፈልገዋል። ነኝ የነገር ናቸው ልጆች ስለ ልጆቹ ያለውን ሁኔታ ሲያዩ እሱን ለማድረግ በቃ ተነሳስተዋል ማለት ነው። አንድ የምናሰባስብበት ዘዴ እሱ ሲሆን ያው እንዳለው እሱ መጀመሪያ እሷ ካገኘችውም ገንዘብ ከእኛም ከእኛም ሆኖ ሀያ ልጅ ይዘን ለሀያ ልጅ ይዘን ተነስተን የመጀመሪያውን ስጦታ ልሰጥ የሄድኩት እኔ ነበርኩ። ልጆቹንም ልተዋወቅ እና ስጦታም ልሰጥ ሲሄድ፣ አሁን እሱ እንዳለው ማሪናታ የሚባለው ካምፓኒ ሴትዮዋ በጎ ወዳጃችን ናት። ጥሩ ሰው ናትና በቃ ልትሄጂ ነው ብላ አብሬሽን ሄዳለች። አቹ ነው ስሟ። እና ይሄድ አለችኝ። የዛን ጊዜ ማለት ነው ወደ ደብረ ብርሃን መጣች ከእኔ ጋር እና በቃ ከሄድኩ አይቀር ለመቶ ልጅ ለአንድ ጊዜ ብቻ ነው እኔ የምሰጠው፣ ግን መቶ ልጅ አዘጋጁልኝ እናንተ የምሰጡትን ነገር ለመቶ ልጅ እኔ ደግሞ እሰጣለሁ ዋንታይ ማለች እና እሷ ለመቶ ልጅ ይዛ ስትሄድ እኔ ለሀያ ልጅ ይዤ የዛን ዕለት ለመቶ ሀያ ልጅ ሰጠን ማለት ነው እና በቃ በጣም ነው እሷ ስሰጣቸው ወይም ስንሰጣቸው እኔ ውስጥ የነበረው እንዴት ነው የሚቀጥለው አመት እነኝ ልጆች እንግዲህ እስካሁን አቅማችን ሀያ ነው። ሌላ መቶ መጨመር ባንዴ ከባድ አይደል? ከዛ በቃ እንዴት ነው እያልኩ የማስበው እንዴት እንደምናረግ ነበር እና በቃ ስመጣ ያው ቦርድ ሜምበሮቹንም ስብሰባ አድርገን በቃ እነኚህ ልጆችማ በዚህ አመት ማግኘት አለባቸው ብለን በጣም ከአንዴም ሁለቴም አደረግን። የዛ አመትና እግዚአብሔር ይመስገን ተሳክቶልን ያው አሁን በአንዴ መቶ ሀያ ልጆች አሉ። ለሀያዎቹ ልጆች እርዳታው እንዲያደርሱ የተላኩት ወይዘሮ መቤት ጌታቸው ወደ ኢትዮጵያ በሄዱበት ወቅት በአገር ውስጥ ከሚንቀሳቀሰው ማራናታ የተሰኘ በጎ አድራገው ድርጅት ኃላፊ ጋር ተገናኙ። ስለ ገሊላም ህልም አስረዷቸው። የድርጅቱ ኃላፊም በሀሳቡ ተደስተው ለአንድ ጊዜ ብቻ የሚሆን እርዳታ ለመቶ ልጆች ለማበርከት ቃል ገብተው ከወይዘሮም መቤት ጋር ወደ ተረጂዎቹ ሄደው ከአሜሪካ የመጣውን ድጋፍ ጨምሮ ለአንድ መቶ ሀያ ልጆች የሚበቃ እርዳታ ተሰጠ። ከዚህ በኋላም የእርዳታው ትኩረት በ120 ልጆች ላይ ሆነ። 120 ልጆችን በቋሚነት ለመርዳት የሚቻልበት ስልትም ተነደፈ። በዚህም መሰረት አሜሪካ ውስጥ ፈቃደኛ የሆኑ ልጆችን የማሳመን ስራ ተጀምሮ ጥረቱ ስኬታማ ሆነ። እናም ዛሬ በአሜሪካ ነዋሪ የሆኑ ልጆች በኢትዮጵያ ለሚገኙ 120 ልጆች በየዓመቱ የትምህርትና የቁሳቁስ ድጋፍ ያደርጋሉ። የዚህ እርዳታ ተጠቃሚ የሆኑ ልጆችን ወላጆችም አነጋግረናል።

እኔ በልጆቼ በኩል ሁሉም ነገር ደስተኛ ስለሆንኩ እኔ በእኔ በኩል ችግር የለም። ልጆቼ ዛ ስለጠቀሙልኝ ልጆቼ ዘና ደረጃ ስለደረሱልኝ እኔ በጣም በእነሱ ደስተኛ ነኝ። በአሁኑ አቶ ዘሩባቤል መኑ የገሌላ ድርጅት የኪድስ ካን ሄልፕቱ የሀገር ውስጥ በጎ ፈቃደኛ አስተባባሪ ናቸው። ድርጅቱ ለወደፊት በተጨማሪ ቢያተኩርበት ጥሩ ይሆናል የሚሉትንም ሀሳብ አካፍለውናል። የሚረዱት ተማሪዎች ለአሁኑ መቶ ሀያ ተማሪ እየረዳን ነው። በአመት እያገዝን ያለ ነው። አሁን የሚያስፈልጋቸው ደብተር፣ የሚያስፈልጋቸው እስክሪብቶ፣ የሚያስፈልጋቸው ጫማም ኢቭን ጫማም አብረን ነው የምናግዛቸው አሁን ባለው ሁኔታ የትምህርት ቁሳቁስን ምንም ችግር የለም እና ወደፊት ደግሞ አቅም ፈጠር አቅም ቢ ልጆቹን በምግብ ደግሞ አብሮ ማገዝ አንዳንድ ተማሪዎች ሳይበሉ የሚማሩ ተማሪዎች አሉ እና ደግሞ ምግብን በማገዝ በኩል ቢደረግ ከተፈቀደ እሱ መልካም ይመስለኛል። ከመቃብር በላይና ከሞት ባሻገር የሆነው የገሊላ የሰብአዊነት ህልም በተረጂዎች ቁጥርም ሆነ በአካባቢ ሽፋንም እንደሚሰፋ ወይዘሮ መቤት ተስፋ አላቸው። እግዚአብሔር ከረዳን ሁለት መቶ ወይም ሁለት መቶ አምሳ ልጆች አርገን ለመርዳት ነው። ብዙ ልጆች ደግሞ አሁን እንግዲህ እንደምታየው ካገኘ በተለያየ ቦታ ላይ እዛ ደብረ ብርሃን ብቻ መሆን የለበትም። እንግዲህ ዓላማችን ትልቅ ነው። ይህ ድርጅት በኢትዮጵያ ውስጥ ብቻ ሳይሆን ዩናይትድ ስቴትስ ውስጥ የሚገኙ ችግረኛ ልጆችን ለመርዳት ገሊላ የነበራትን ህልምም ተግባራዊ እያደረገ መሆኑን ለማወቅ ተችሏል። ለአሜሪካ ድምፅ ራዲዮ በፍቃዱ ሞረዳ ነኝ ከዋሽንግተን ዲሲ። ምን ይባላሉ ወይ? ውብስ ያዘ አለው ያዘ አለው መሰንቆ አለው በገና አጥመር ስማ ይህንን ዜማ አለው መሰንቆ አለው በገና አጥመር ስማ ይህንን ዜማ ሲሉ ብሰማ አለው ኩራት ዘውደ ክታባት ያለው በጣት አኑሬው ነበር

i Say me

مشط سف عللبكن عتممسو يمم ن የአውሮፓውያኑ መጋቢት ወር ከገባ አንስቶ በተሰማሩበት መስክ ልቅናን ያሳዩ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ድንቅነሽ ልዩ መርሃ ግብር ከሰሞኑ በዚህ በዋሽንግተን ዲሲና አካባቢው ተካሂዷል። ሀብታሙ ስዩም ዝግጅቱን በወፍ በረር ያስቃኘናል። የአውሮፓውያኑ መጋቢት ወር በገባ የመጀመሪያዎቹ ቀናት ውስጥ በተሰማሩበት መስክ ልቅና ላሳዩ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ልዩ መርሃ ግብር ይከናወናል። ለአምስተኛ ጊዜ የተካሄደው የሽልማትና የእውቅና ዝግጅት መጠሪያ ድንቅ ነሽ ይሰኛል። ሽልማቱን ካስተናደው አካል መስራቾች መካከል አንዱ የሆነችውና የዘንድሮው ሽልማት ስነ ስርዓት የህዝብ ግንኙነት ጉዳይ ኃላፊ ጀሚላ ተሰማ ድንቅ ነሽ የሽልማት ስነ ስርዓት የመጋቢትን ወር ጠብቆ የሴቶችን ስኬት ለማጉላት ያለመበትን ምክንያት እንዲህ አስረዳለች። እንግዲህ ድንቅነሽ የምናከብረው በየዓመቱ ማርችን እየጠበቅን ነው። ማርች ደግሞ በዓለም አቀፍ ደረጃ እንደምታውቀው የሴቶች ቀን የሚከበርበት እንዲሁም ደግሞ እዚህ ሀገር የሴቶች ወር ተብሎ ነው የሚታወቀው። ማርችን ጀነራል እኛም እንግዲህ እንደ ነሽ ላቅ ያለ ሚና ለነበራቸው ማህበረሰባችን ውስጥ ትልቅ አስተዋጽኦ ላደረጉ በራሳቸው በህይወታቸው ስኬታማ ሆኖ ለሌሎች ምሳሌ መሆን የሚችሉ ድንቅ ሴቶችን በተለይ ደግሞ እኛን ለየት የሚያደርገን እድሉን ያላገኙ ብዙ ስራ ሰርተው ለሌሎች ምሳሌ መሆን እየቻሉ እውቅና ሽልማት ያላገኙ ሴቶችን ትኩረት አድርገን ከማይኖሪቲ የሆኑትን እውቅናና ሽልማት የምንሰጥበት ፕሮግራም ነው ማለት ነው። በዚህ ውስጥ እንግዲህ ያለፉትን እንደዛ እውቅና ከመስጠታችን ባለፈ ለሚመጣው ለወጣቱ ተምሳሌት የሚሆኑ ሰዎችን ነው አብረን የምናወጣው ማለት ነው። በሰሜን አሜሪካ በሚኖሩ ትውልድ ኢትዮጵያያን ዘንድ መሰል የአክብሮትና ምስጋና ምሽቶች አዲስ አይደሉም። ይሁንና ተሸላሚዎች ከሚታጩበት ሂደትና አካታችነት ግቡ አንጻር የሽልማት ዝግጅቱ ልዩ እንደሆነ የነገረችን ደግሞ የድንቅነሽ ተቋም አጋር መስራችና የዘንድሮ ሽልማት ኃላፊ ሀሊማ በሽር ናት። ስራዎችን የሚያለቅ ሴቶችን የሚያበረታታ ሁሉንም አካታች የሆነ ፕሮግራም እስካሁን ድረስ እንግዲህ አላጋጠመንም፣ እና እንዲሁ ተሰባስበን ስንወያይ ለምን እኛን ጀምረውም በኛ ይጀምራል ከሚል የኃላፊነት ስሜት ነው ይህንን ፕሮግራም መስራት የጀመርነው። ለምሳሌ ኢቨን አሁን የዘንድሮውን የዓለም አቀፍ የሴቶች ቀንን መርህ ቃል እንኳን ብናየው ኢንስፓየር ኢንክሉዥን ወይም ደግሞ ማካተትን ማነሳሳት የሚል ጭብጥ አለው እና ያ ማለት ሴቶችን ከየት መጡ፣ ምን ዘር አላቸው፣ ምን ሃይማኖት አላቸው፣ ምን አይነት የገቢ እርከን ላይ ነው ያሉት ሳንል፣ እኩል እድል በተለያየ ጎዳና፣ በትምህርቱም፣ በስራውም፣ በሁሉም እኩል እድል እንድንሰጣቸው፣ እንድናበረታታቸው በተለይ ደግሞ በውጭ የሚኖሩ ትውልድ ኢትዮጵያውያን እና ኢትዮጵያውያን ያው መቼም ለየት እንላለን አይደል? በሰው ሀገር ስንኖር የመጣንበት ሀገር ወይም የተፈጠርንበት ሀገር አይደለም እና ያ ልዩነታችን የውበታችን ምንጭ እንጂ ከሌላው የሚያሳንሰን ነገር አለመሆኑ፣ ሁላችንም እኩል ነን፣ ያንን የሚደግፍና ያንን እንድናስተውል እና ሴቶቻችንን ወደፊት እንድንገፋ ለሁላችን የተደረገ የተግባር ጥሪ ነው። በቨርጂኒያ ግዛት ስፕሪንግፊልድ ውስጥ በሚገኘው ዋተርፎርድ አዳራሽ በተካሄደው የዘንድሮ የሽልማት ስነ ስርዓት ሰባት ሴቶች ለክብር በቅተዋል። በልዩ የአመራር ክህሎት የሚመሩት ተቋም ለብዙሀን የተረፈ አገልግሎት እንዲሰጥ ያስቻሉት የወገን ፋውንዴሽን ኃላፊ ወይዘሮ ኒኒ ለገሰ ቀዳሚዋ ተሸላሚ ነበሩ። ሽልማቱ የፈጠረባቸውን ስሜት አጋርተውናል። በጣም ነው ደስ ያለኝ በራሳችን በሀገራችን ሰዎች ምስጋና ማግኘቱ ልክ ሌላ ደግሞ የተሻለ ለመስራት ስንቅ ነው እና በጣም ነው የማመሰግናቸው። ካላቸው ሰዓት የቤተሰብ ማስተዳደር ሙሉ ሁሉም ሰራተኞች ናቸው። ያንን ሁሉ ተቋቁመው እንደዚህ አይነት የሚያበረታታ ዝግጅት አድርገው የሚሰራ ሰው ፈልገው መርጠው ያንን ሰዓት መስዋዕት አድርገው እኔንም እዛው ስላካተቱኝ በጣም ደስተኛ ነኝ፣ ከልቤ ላመሰግናቸው እወዳለሁ። ለበርካታ ዓመታት ከዩናይትድ ስቴትስ በተሻገሩ የሰብአዊነት ተግባራት የብዙሐንን ሕይወት ማፍካት እንደቻሉ የተነገረላቸው የተቀው ዓለም አቀፍ ድርጅት መስራች ወይዘሮ ዚነት መሐመድ የዕድሜ ዘመን ልቅና ተሸላሚ ሆነዋል። በጤና በማህበረሰብ ንቃትና ሰብአዊነት አበርክቶት ስማቸው በክብር የተነሳው ወይዘሮ ዚነት የአሁኑ ሽልማት የቀጣይ የቤት ስራን ጠቋሚ አደራ አድርገው ቆጥረውታል። ድንቅነሽ ራሱ እውነትም ከሰማቸው በላይ ነው። እንደዚህ አይነት ስራ ሰርተው እኛን ደግሞ ትንሽ ለሰራናት ለማበረታታት፣ ለወደፊት ተስፋ እንዲኖረን ጠርተው እንደዚህ አይነት ሽልማትም ስለሰጠኝ በጣም ተደስቻለሁ። ገና ለወደፊቱ ብዙ ይጠበቅብናል። እንደ ኮሚኒቲ ሆነን እዚህም አገር ለተወለዱት ወጣቶቻችን፣ አገር ቤት ላሉትም ደግሞ ወገኖቻችን መርዳት ስላለብን ይህንን አጀማመር ልክ እንደ ሆምወርክ ነው ነው የማየው። ገና መጀመራችን ነው እና ለእኔ በበኩሌ ይህን ነገር እንድሰራ እንድገፋበት ብዙ ነገራችን ማድረግ እንዳለብኝ ነው ያሳየኝና በጣም ደስ ብሎኛል። በትምህርት ዘርፍ ላከታተሉት አርያነት ያለው የስኬት ታሪክ የክብር ሽልማት የተበረከተላቸው ሌላኛው ተሸላሚ ዶክተር ሊያ ብርሃኒ ናቸው። ዶክተር ለያ የማኅፀንና ጽንስ ሐኪም ለመሆን ያስቻላቸውን የሕክምና ትምህርት በላቀ ሁኔታ በማጠናቀቅ ሳይገቱ፣ በጤና አገልግሎት አስተዳደር የማስተርስ ዲግሪ፣ በሕግ ትምህርት የጁሪ ዶክትሬት ዲግሪ ለመጫን የበቁ ናቸው። ሸላሚውን ተቋም አመስግነው ለትምህርት ዓለም ስኬት ካበቋቸው ሚስጥሮች የተወሰነውን አጋርተውናል። ሚስጢሩ ትልቁ ሚስጢር ምንድን ነው? ግቡ ዲግሪው ግራጁዌት ተደርጎ የሚገኘው ነገር ሳይሆን ራሱ ፕሮሰሱ፣ ትምህርትን የመገብየት የፕሮሰሱ ራሱ የሚያስደስት ነገር አለው እና ትምህርትን መውደድ ራስን ማሻሻልን ያንን ፕሮሰስ መውደድ ነው። በጣም በቃ ፊውል አድርጎ ከአንዱ ወደ አንዱ የሚያስጌደው አንዱ እሱ ነው። ሁለተኛ ደግሞ ትንንሽ ግቦች ሴት ማድረግ ማለት ሆምወርክ ዴድላይን ካለኝ እሷ ላይ ብቻ ፎከስ ማድረግ፣ ፋይናል ኤግዛም ካለ እሷ ላይ ብቻ ፎከስ ማድረግ። ምክንያቱም ለፋይናል ኤግዛም እየተዘጋጀው የዛሬ አራት ዓመት እንደዚህ አድርግ፣ ይህን ጨርሽ፣ እንደዛ የሚለውን ነገር ፎከስ ካደረግኩኝ ዲስትራክት ያደርገኛል። ስለዚህ ዲስትራክሽኖቹን በተቻለ መጠን ለማስወገድ ዲስፕሊን ያስፈልገዋል። ሌላው ደግሞ የእርግጥ ሰላሮፍ ወርክ ብዙ ብዙ ያስከፍላል፣ ዋጋ ያስከፍላል። ሰርግ የጓደኛ ሰርግ አለ አይደለም፣ የተለያዩ እንትኖች ጌቫፕ ማድረግ ሊያስፈልግ ይችላል የግድ መሆን የለበትም። በአንዳንዱ ግን ለምሳሌ ሜዲካል ስኩል ብዙ ነገር ጌቫፕ ማድረግ ነበረብኝ። በዛ ውስጥ በማልፍበት ዘንድሮ ላይ በማህበረሰብ አገልግሎት ተሸላሚ የሆኑት ይመለከተኛል በሚሰኘው የበጎ አድራጎት ተቋማቸው አማካኝነት ድጋፍ ለተነፈጋቸው ኢትዮጵያውያን ተስፋ መሆኑ የቻሉት ወይዘሮ ነይማ ሙዘይን ሆነዋል። በተወካያቸው በኩል ሽልማቱን ተቀብለዋል። ወደ ቀሪ ተሸላሚዎች እንመለሳለን። ስለ ምሽቱ ሌሎች ክንዋኔዎች ጥቂት እንበላችሁ። ይህ ምሽት የመስጋናና የአክብሮት ምሽት ብቻ አይደለም። ትውልደ ኢትዮጵያን ሴቶች የሚገጥሟቸውን ተግዳሮቶች የሚመክቱባቸው መላዎች በአነቃቂ ተናጋሪዎች በኩል የተወሱበት፣ ብቻቸውን ልጆችን የሚያሳድጉ እናቶችን የተመለከተ አጭር ውይይት የቀረበበትም ነበረ። ወደ ሽልማቱ ስንመለስ በንግድ ዘርፍ ልቅና የዘንድሮ ተሸላሚ ዶክተር አልያት ኢማም ሆነዋል። ዶክተር አልያት ቨርጂኒያ ቤች ከተማ የሚገኘው አትላንቲክ ፊዚካል ቴራፒ የተባለ የጡንቻና ተጓዳኝ አካላት ሕክምና ተቋም መስራችና ሐኪም ናቸው። የአሁኑ ሽልማት ከጀርባ ሆኖ ላገዟቸው ሁሉ የሚዳረስ ክብር መሆኑን ነግረውናል። ለዚህ ሽልማት መሆኔ በጣም ደስ ብሎኛል። ያው ይሄ ሽልማት የኔ ብቻ አይደለም። የብዙ ሰዎች ሰፖርት አለበት። ልጆቼ አራት ልጆቼ ቲኔጀር ልጆቼ፣ የባለቤቴ፣ የወንድሞቼ፣ የእናት ፓርቲ ደግሞ በሕይወት ሆኖ ይሄንን ነገር ቢያይኖረው በጣም ደስተኛ ይሆን ነበር እና በጣም ደስተኛ ነኝ። ለወደፊቱ ጄኔሬሽን የምመክረው ነገር ቢኖር ማንም ሰው የፈለገውን ነገር አሜሪካን ውስጥ ቁጭ ብሎ ማድረግ እንደሚችል እኔ ሊቪንግ ዊትነስ ነኝ። ምክንያቱም ምንም ነገር በቀላል የሚገኝ ነገር አይደለም ግን የሰው ልጅ ፍላጎት ካለው ዲተርሚኔሽን ካለው ማድረግ እንደሚችል ነው። እኔ የዛ ልቢሉት መስለል ድንቅነሽ የሽልማት ስነ ስርዓት ስኬት የደራረቡ አዋቂ ሴቶችን ብቻ ሳይሆን በለጋ ዕድሜያቸው ተስፋ ሰጪ አቅምን ያሳዩ የነገ ባላደራዎችንም ሸልመዋል። የሜሪላንድ ዩኒቨርሲቲ የፋይናንስ ትምህርት ክፍል ተማሪ፣ ትውልደ ኢትዮጵያውያን ሕጻናትን ከአማርኛ ፊደላት ጋር የሚያስተዋውቀው ሃሁ ለርን ተቋም መስራች እና በጎ ፈቃደኛ ሀና ተስፋዬ የዚህ ዘርፍ ተሸላሚ ናት። በዚህ ዘርፍ ሌላኛዋ ተሸላሚ ወጣት ሪሃን መሐመድ ስትሆን የአሜሪካን ዩኒቨርሲቲ ተማሪ የሆነችው ሪሃን ከተለያዩ ማህበረሰብ አቀፍ ተቋማት ጋር በመተባበር ላበረከተችው ብዙኃንን የጠቀመ አገልግሎት እውቅና ተሰጥቷታል። ሁለቱ ወጣቶች ስለ ሽልማቱ ቀጣዩን ብለውናል። ካህናን ጀምር በጣም አመሰግናለሁ። በጣም ደስተኛ ነኝ ይሄ ሽልማት ስለተሰጠኝ። ያው ብዙ ሰዎች ነበሩ እዚ እና የእነሱንም ጆርኒ መስማት ና ከእነሱም መማር በጣም ኢንስፓሪ ነበረ እኔም ለኔ ይሄ ሽልማት ወደፊት ብዙ ነገር እንዳድርግ ሞቲቬት የሚያደርገኝ ነገር ነው። ገና ብዙ የሚሰራ ነገር አለ፣ ምንም አልሰራውም ገና። ለዛ በርቺ የሚል ሞቲቬሽን የሰጠኝ ሽልማት ነው። በጣም አመሰግናለሁ። እውነት ለመናገር በጣም ተገርሚያለው። ይህንን ሽልማት አገኛለሁ ብዬ አልጠበቅኩም። ለሌሎች ሴቶች ምሳሌ የሚሆን ሽልማት ነው። ምንም እንኳን ወጣት በሆንም፣ ሌሎችን ሴቶች ለማየት መቻሌ በራሱ እጅግ ድንቅ ነገር ከመሆኑ ባሻገር የሚያበረታታም ነው። የዛሬ አምስት ዓመት ገደማ የጋራ ሕልም ባላቸው ስድስት ኢትዮ አሜሪካውያን ሴቶች የተቋቋሙ ድንቅነሽ የሽልማት መርሃ ግብር በዋነኝነት በመስራቾች ርብርብና በደጋፊዎች አስተዋጽኦ ዛሬ ላይ መድረሱ በተወሳበት መድረክ ላይ ጅምር ተግባራቶቹ ተስፋፍተው ተገቢ እውቅና ማግኘት የሚገባቸው ተጨማሪ ሴቶች ወደ አደባባይ የወጡ ዘንድ የዓላማ ተጋሪዎች የማይረግብ ድጋፍ እንደሚያሻ መስራቾች ተናግረዋል። በዘንድሮው የድንቅ ነሽ መርሃ ግብር ላይ ከቁም ነገሩ ዝግጅት ጎን ለጎን ድንቅ የሥነ ግጥምና ሥነ ጽሑፍ ሥራዎችን ያቀረቡ ሴቶችም አድምቀውታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ ሄድይለሄድይ በሰንበቱ ክርተት ክርተት ይላል ባዘቦቱ ወተት ወተት ትስል ከሰውኋላ እዳጣለበኛንችስገና Ya mal kishmasa khat wey manka, ya khalish wakro wey ma maro wey ma.

ሰማዕትችን አብራችን ስለሆናችሁ አብዝተን እናመሰግናለን የሁድ ምሽት መሰናዷችን እዚህ ላይ ተጠናቋል በነጋው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያ ምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን ኤደን ገረመው መሰናደውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርትዖቱ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን ሰላም ጤና ስጥልን መልካም የሁድ ምሽት